የደቡብ ሱዳን መንግስትና የሽምቅ ተዋጊዎቹ ቡድን በ2015 ዓ ም በከፍተኛ ደረጃ በተካሄደ ስብሰባ የተደረሰውን የሰላም ስምምነት ለማንቀሳቀስ የሚያስችል አዲስ የተኩስ አቁም ውል ተፈራርመዋል። ቀደም ያሉት ስምምነቶች ባይጸኑም ይሄኛው ዘላቂ ይሆን ይሆን? የአሜሪካ ድምጿ ጂል ክሬግ ተንታኞችን በማነጋገር ያገኘችውን ምላሽ በቀጣዩ ዘገባ አካታለች። አዲሱ አበባ ያቀርበዋል። ውዝግብ ባልተለያት ደቡብ ሱዳን ለገና በዓል ዋዜማ ከነገ ወዲያ እሁድ መሆኑ ነው፣ የተኩስ አቁም ስምምነቱ ስራ ላይ ይውላል። ትናንት ሐሙስ ማምሻው ላይ አዲስ አበባ ኢትዮጵያ ውስጥ የደቡብ ሱዳን መንግስት ሽምቅ ተዋጊዎችና ሌሎች ጉዳዩ የሚመለከታቸው በተገኙበት የተኩስ አቁም ስምምነት መፈረሙም ታውቋል። ዓለም አቀፉ የቀውስ አስወጋጅ ቡድን ተንታኝ ካሲ ኮፕላን እንደተናገሩት ሁለቱም መንግስቱም ሆነ ከፍተኛው ተቃዋሚ ቡድን በረቂቁ ላይ ቀላል ያልሆነ ፈተና ደቅነውና ስጋትን ፈጥረው ስለነበር ይህ ስምምነት እውን ይፈረም ይሆን የሚል ከፍተኛ ጥርጣሬ ነበር። እናም ሁለቱንም ስጋቶች ማካተት ተችሏል። የዩናይትድ ስቴትስ የሰላም ኢንስቲትዩት ተጋባዥ ተመራማሪ አሊ ቨጂ በተናገሩት ቃል እንደ አውሮፓ አቆጣጠር ከ2014 ዓ ም ጀምሮ ብዙ የተኩስ አቁም ስምምነቶች እንደነበሩ አመልክተው፣ ይሁንና አሉ ሶስት ፈተናዎች ገጥሟቸዋል፤ ለስምምነቱ ተገዢ የመሆን እውነተኛነቱን የማጣራትና ግጭቶችን የማርገብ ብቃት ናቸው። ከሁሉም ችግሮች ወይም ፈተናዎች ትልቁና ዋናው ጠቃሚ ነገር ለፖለቲካው ታማኝ የመሆን ጉዳይ ነው። በስምምነት ውስጥ የተካተቱት አካላት እውን ቃላቸውን ይጠብቃሉ። ዋናው ነገር ይሄ ነው። አህመድ ሶሊማን በቻታማ ሃውስ የአፍሪካ ፕሮግራም ተባባሪ ተመራማሪ ናቸው። ስምምነቱ ተግባራዊ ይሆን ዘንድ የደቡብ ሱዳን ጎረቤቶች ለስምምነቱ ዋስትና ሊሰጡ ይገባል ባይ ናቸው። የዚህ ስምምነት ዋስትና ሰጪዎች ጎረቤታሞቹ የኢጋድ ሀገሮች ናቸው፤ ዩጋንዳ፣ ሱዳን፣ ኢትዮጵያ፣ ኬንያና ሌሎቹም። እነዚህ ሀገሮች ስምምነቱን መጣስ ያስቀጣል ወይም ተጠያቂ ያደርጋል፣ ውሉን በሚጥሱት ላይ ደግሞ ኢጋድ እርምጃ ይወስዳል ካላሉ ስብሰባው በመጪው ጥር እንደገና ሲካሄድ አዎንታዊ ተስፋ ይኖራል ብዬ ማሰብ ያስቸግረኛል። በደቡቡ ሱዳኑ ግጭት በብዙ ሺዎች የሚቆጠር ሕዝብ ሕይወቱን አጥቷል። ከሁለት ሚሊዮን የሚበልጡ ደግሞ ግጭቱ ከተቀሰቀሰበት ከታሳስ ሁለት ሺ አስራ ሶስት እንደ አውሮፓ ዘመን አቆጣጠር ወዲህ ቤት ንብረታቸውን እየጣሉ ተሰደዋል። Peace